ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናደናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬ ጥቅምት 8 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። ከነ ትጥቃቸው ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ገለጹ። በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት የዛን ጊዜ ውስጤ ድብን እርር እያለ ማለት ነው። ዝርዝሩን ይዘናል። በሌላ ዘገባችን ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ቢፈልጉም ላቀረቡት ጥያቄ መልስ ሳይሰጣቸው ወራት እንዳለፉ ተናግረው ቅሬታን አሰምተዋል። እኛም ሀገራችን ላይ ገብተን የሀገራችንን ዋትን ብንሙን ብንኖርም እሱ ይሻለና ሰጠን መጥቶ የለም አሁንም አለን የልጅ ልጅ አይቻሉ መጠለያ ውስጥ የልጅ ልጅ ደግሞ በጣም የስደተኞቹ ጉዳይ የሚመለከታቸው በጅቡቲ የኢትዮጵያ ኤምባሲና የተባበሩት መንግስታት የስደተኞች መርጃ ድርጅት ለጥያቄው መልስ ሰጥተዋል። የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥረብ የማይችልም አንድ ዘ ፕሮቴክሽን ስ ዩናይትድ ኔሽንስ ስለሆነ ማለት ነው። የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው መልስ ሳይሰጣቸው የዘገየው። በጅቡቲ የኢትዮጵያ አምባሳደር ሻሜቦ ሲሳሞና በተባበሩት መንግስታት የአልአዴ የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ ባርሃሺ ኪራናን ነበር የሰማችሁት። እንግዲህ ዘገባ ይኖረናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሰን መተናል። ከዚህ ቀደም በተለያየ ጊዜ በተለያየ ምክንያት ታስረው ፍርድ ቤት ለሚቆሙ ሰዎች በጥብቅና መቆም የሚታወቁት አቶ ሄኖክ አክሊሉና አቶ ሚካኤል መላአከ በትላንትና ሁለት በቁጥጥር ስር ውለው ዛሬ ፍርድ ቤት መቅረባቸው ታውቋል። ፍርድ ቤት ቀርበውም የሰባት ቀናት የጊዜ ቀጠሮ ተጠይቆባቸዋል። አድማጮች በዚህ ጉዳይ ላይ ዝርዝር ዘገባን ከአዲስ አበባ እየጠበቅን ነው። እንደደረሰን ይዘን እንመለሳለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሜክሲኮ ወደ ዩናይትድ ስቴትስ ያመሩትን በርካታ የማዕከላዊ አሜሪካ ፍልሰተኞች ቡድኖችን ካላቆመች በስተቀር ከሀገሪቱ ጋር የሚዋስነው ድንበሬን እንደ ድንበራቸውን እንደሚዝጉ እንደሚዘጉ ዝተዋል። ፕሬዚዳንቱ ዛሬ ማለዳ ላይ በትዊተር ገጻቸው ላይ ባሰፈሩት መልእክት ፍልሰተኞቹ በዩናይትድ ስቴትስ ላይ የሚያደርሱትን ወረራ ዲሞክራቶች እየመሩ ነው ሲሉ ከሰዋል። አያይዘውም ሜክሲኮ በዩናይትድ ስቴትስ ላይ የሚደረገውን ወረራ ካላቆመች ለማዕከላዊ አሜሪካ ሀገሮች የሚሰጠውን ገንዘብ ሁሉ አቆማለሁ ብለዋል ትራምፕ ዛቻቸውን ያሰሙት በብዙ ሺህ የሚቆጠሩ የሆንዱራስ ተወላጅ ስደተኞች ዩናይትድ ስቴትስ እንገባለን በሚል ተስፋ በጓቴላማ በኩል ሜክሲኮ ከደረሱ በኋላ ፍልሰተኞቹ ከአካባቢያቸው የወጡት ድህነትና ግጭትን በመሸሽ ነው በሌላ ዜና የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በቻይናና በዩናይትድ ስቴትስ መካከል የከፍተኛ ደረጃ ግንኙነት ማድረግ ካልታሰበ ግጭት ያድናል ሲሉ ለ ቻይናው አቻቸው ተናግረዋል። ማቲስና የቻይናው መከላከያ ሚኒስትር ዊፈንጌ የተነጋገሩት ሲንጋፖር በሚካሄደው የእስያ ሀገሮች የጸጥታ ጉባኤ ጎን ለጎን ነው። የዩናይትድ ስቴትስ ባለስልጣኖች ከስብሰባው በኋላ ሲናገሩ ከቻይና ጋር ያለው ወታደራዊ ግንኙነት የተረጋጋ ይመስላል ብለዋል። አዲስ ስምምነት ግን አልተደረገም። በዋሽንግተንና በቤጂንግ መካከል ያለው ወታደራዊ ግንኙነት ከቅርብ ጊዜያት ወዲህ በተከሰተው የንግድ ጦርነት፣ የቻይና ወታደራዊ ኃይል ከሩሲያ የጦር መሳሪያ በመግዛቷ አሜሪካ ማቀመጣሏ ቻይና በደቡብ ቻይና ባህር ላይ ወታደራዊ በመመስረቷ ምክንያት ሻክሮ ቆይቷል። በመጨረሻም አፍጋኒስታን ውስጥ ሀያሉ የፖሊስ አዛዥ ጀኔራል አብዱል ራዚክ የሚገኙባቸው ሶስት በደቡብ አፍጋኒስታን ከፍተኛ ባለስልጣኖች በተኩስ ልውውጥ መገደላቸው ታውቋል። ይህ የሆነው ከፍተኛ የዩናይትድ ስቴትስ ጀኔራል ክፍረ ሀገሪቱን ይጎበኙ በነበረበትም ወቅት ነው። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ፂዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን ነው የምናልፈው። ባለፈው ሳምንት ለደሞዝና ለጥቅማጥቅም ጥያቄ ከነትጥቃቸው ወደ ቤተ መንግስት የሄዱት ወታደሮች የለውጥ ሂደቱን የማደናቀፍ ዓላማ ባላቸው አካላት የተላኩ ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ገልጸዋል። የወታደሮቹ ሐሳብ ክፋት ይኖርበት አይኖረው ስላልታወቀም ብልሹ ሁኔታ ሳይፈጠር ሁኔታው በዘዴ መፈታቱን ተናግረዋል። ከቀበሌ ጀምሮ እስከ ከፍተኛ ካቢኔ ድረስ ያለው የተቋም ብቃት አነስተኛ መሆኑን በዛሬው ንግግራቸው የገለጹት ጠቅላይ ሚኒስትር አብይ ችግር የፈጠረን ጭንቅላት ችግር ፈቺ ማድረግ ቀላል አይደለም ብለዋል። በሰሞኑ የ ፕሬዚዳንት ሙላቱ ተሾመ የፓርላማዊ ዘንድሮ ስራ መክፈቻ ንግግር ዙሪያ ከአባላቱ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ምላሽ በሰጡበት በዛሬው ንግግራቸው ግድያዎችን፣ የዜጎች መፈናቀልን፣ የደሞዝ ጭማሪን እና የበጀት ምደባን አስመልክቶ ለተነሱ ማብራሪያ ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች። ከ11 ቀናት በፊት መስከረም 28 2011 ዓ ም የህዝብ ተወካዮችና የፌዴሬሽን ምክር ቤቶች መክፈቻ ላይ የተሰማውን የፕሬዚዳንት ሙላቱ ተሾመን ንግግር ተንተርሶ ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያን የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው መካከል እረቡ መስከረም 30 2011 ዓ ም በቤተ መንግስት ስለነበረው የመከላከያ ሰራዊት አባላት ጉዳይ አብራርተዋል ጠቅላይ ሚኒስትሩ የደሞዝና የጥቅማጥቅም ጥያቄ ይዘው ቤተ መንግስት ከነትጥቃቸው የሄዱት አባላቱ አምስትና አስር በሚሆኑ ሰዎች ለከፋ አላማ ተቀስቅሰው የሄዱ እንደነበሩ ጥቆማ ሰጥተዋል። የወታደሮቹ አመጣጥ ህገ መንግስቱን የጣሰ ብቻ ሳይሆን የተጀመረውን ለውጥ ለማደናቀፍ ያለመና በክፉ ሀሳብ የተሞላ ነበር ብለውታል። ይህ ከታወቀ በኋላ በተኩስ በታገዘ እርምጃ ቢወሰድ ውጤቱ የከፋ ስለሚሆን አጠቃላይ ሁኔታውን መርምሮ በሳል እርምጃን በመውሰድና ቁጣን በማብረድ የወቅቱን ችግር በዘዴ መፍታት እንደተቻለ ገልጸዋል። ጠቅላይ ሚኒስትሩ መጀመሪያ ስሜትን አረገብን፣ ከቀዘቀዘ በኋላ ውይይት አካሄድን። ራሱ ኤክሌ ቀሰቀሰኝ፣ ኤክሌ አደራጀኝ፣ ኤክሌ ያደረገኝ ብሎ አወጥቶ ለህግ እያቀረበ ነው። ጥይት ሳይተኮስ ሰው ሳይሞት ይሄ ለእነሱም እንደነገርኳቸው አደገኛ የሚሆነው በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው። ይህ ጉዳይ ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን እርር እያለ ማለት ነው። ይህንን አደረኩ ያሉበትንም ምክንያት አያይዘው ገልጸውታል። ከቡራዩ ከሰበታ ከለገጣፉ አርሶ አደር ወጣት ተደራጅተው እየመጣ ነው። መንግስታችን ተነክቷል ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ አይችልም። የተዝናናው መስዬ ህዝብ አረጋግቼ ህይወት መታደግ ደግሞ የሰጣችሁኝ ኃላፊነት ነው። ይሄ ውስጥ ነው ስራ የሚሰራው። በነገራችን ላይ በዛ ሁኔታ ካለፈ በኋላ ወይኔ አመለጠን ሳንገድለው የሚሉ ኃይሎች ነበሩ። አቃለን አንመልከተው ወይም እንደነበረውን ጫፍ ልቅ እንደፍጥጥ እንሰርና ጸረ ዴሞክራት መንግስት እንሆን አይችለን። ዋጋ ከፍለንም ቢሆን እንሻገር ካላችሁ ግን ፈተናው ከባድ ፈተናው ደግሞ የሚበረታው ከውስጥ ነው። የማይነገር የማይዘረዝር ማለት ነው። ጠቅላይ ሚኒስትሩ የወታደሮቹን ሁኔታ ለማብራራት የተንደረደሩበት ምላሽ የተነሳው የተቋማዊ አቅምን በተመለከተ ለተነሳ ጥያቄ ምላሽ ሲሰጡ ነው። በኢትዮጵያ በቀበሌ አካባቢ ያሉ የታችኛው እርከን ፈርሰዋል ለሚለው ጥያቄ ቀበሌ ብቻ ሳይሆን ከላይ ጀምሮ ተቋማዊ ብቃት ማነስ እንዳለ አረጋግጠዋል። ከላይ ጀምሮ መንግስት ባቀደው ልክ እያንዳንዱ መሪ ሰርቶ ማስፈጸም ወደሚችልበት ተቋማዊ ብቃት አላደገም ከላይ እስከታች በስድስት ወር ውስጥ ጠንካራ ቁመና ያለው ተቋም መፍጠር የሚችል ሀገር ለመኖር እርግጠኛ ባልሆንም እንደዚህ ቀላል ከሆነ ኢትዮጵያ ውስጥ እስከ ዛሬ ድሀ መሆን መለመን ባላስፈለገ ነበር ሌላውን ተዉትና የቀበሌውን እንተውና ትናንትና ከትናንትና ወደ ያጸደቃችሁት ካቢኔ ሀያ ሚኒስቴር ማጽደቅ በራሱ የነበረው ጭቅጭቅና ፈተና በጣም ከባድ፣ ሰዎች የተለያየ ፍላጎት እንዳላቸው የተናገሩት ጠቅላይ ሚኒስትሩ ነገሮች አስተያየት እንደ መስጠት ቀላል እንዳልሆኑም ይናገራሉ። አሁን ያለው የኢትዮጵያ ህገ መንግስትና ጠቅላይ ሚኒስትር በቀጥታ በህዝብ ድምፅ ይመረጥ አይደለም። በቀጥታ በህዝብ ተመርጦ እንደ ፕሬዝዳንት የራሱን ካቢኔ ከፈለገበት ቦታ ፊክ አድርጎ ይፈጥር አይደለም። በድርድር ነው ከፓርቲዎች ጋር መገንዘብ አለበት። በፈለግነው ልክ በአንድ ጀንበር ለውጥ ማምጣት የምንችል መስሎት የሚያስብ ሰው በጣም ስቷል። አስቸጋሪ ትርኮችና ድርድሮች ያስፈልጋሉ። አንዱን ወገን አንተ አያስፈልግህም፣ አይገባህም፣ ሂድ ወዲያ ብለን ደግሞ ደፍጠን ከሄድን ተመልሰን ትናንትና ውስጥ እንገባለን። በተቻለ መጠን የሁሉንም ግሩፕ ስሜት፣ የወዱንም ሀሳብ ስሜት አቅፎ ተያይዞ ለመሄድ ትሬድ ኦፍ አለ ማለት ነው። እየፈለግን የምናጣው ነገር አለ ማለት ነው። እንደምንናገረው እንደምንተቸው ቀላል አይደለም። ሀያ ሰው መምረጥ እያለ እያለ ቀበሌ ሲደርስ ምን ያክል ችግር እንዳለው ማሰብ ጥሩ። ምክንያቱም ለውጥ ልክ እንደ አንድ ዛፍ ከዚህ ጋር ነቅለን እዚህ ጋር የምንተክለው ጉዳይ አይደለም። ለውጥ በተፈለገው ፍጥነትና ጥራት እንዳይሄድ የሚያደርገው ውጫዊ ፋክተር ብቻ አይደለም። ውስጣዊ ፋክተር ነው። ያካሄድ ነው፣ ሪቮሉሽን አይደለም። ችግሩን ለመፍታት ብቃት ያለው አመራርና ተቋማዊ አሰራርን ለመገንባት እንደሚሰራም ገልጸዋል። አዲስ የተዋቀረው ካቢኔም ከዚህ አንጻር ከስልጠና ጀምሮ በርካታ ስራዎችን ለመስራት እንደታቀደ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሌላው ማብራሪያ የሰጡበት ጥያቄ በሀገሪቱ በሰላምና ጸጥታ ጉዳይ በተለያየ ቦታ ስለሚከሰተው ግድያ፣ የዜጎች መፈናቀልና ሕግ ማስከበርን መሰረት አድርገው ለተነሱ ጥያቄዎች ነው። ባለፉት ሁለትና ሶስት ዓመታት ኢትዮጵያ ውስጥ ሲያጋጥም የነበረው መፈናቀል፣ ግድያ፣ የዜጎች ጉስቁልና፣ በሰላም ወጥተው በሰላም መግባት አለመቻል እጅግ በጣም አስነዋሪ ወገን በወገኑ ላይ ጭካኔ ያሳየበትና ኢትዮጵያ እንደ ሀገር እንዲሁም ሕዝቦቿ የተፈተኑበት ከዚህ ለመውጣት የሁላችንም ርብርብ የሚጠይቅ እጅግ አስከፊና አሳፋይ ተግባር መሆኑን በተደጋጋሚ ስናነሳ ቆይተናል። በኢትዮጵያ ውስጥ ታይቶ በማይታወቅ ደረጃ ዜጎች በራሳቸው ወገን ላይ በዚያ ልክ ጨክነው መፈናቀል፣ ግድያ፣ ዘረፋ ያካሄዱበት ሁኔታ በሚቀጥሉት ዘመናትም በታሪካችን ውስጥ እንደ ጥቁር ጠባሳ የሚታይ ይሆናል። ግድያው ዝም ብሎ በዘፈቀደ ወይም ሰዎች በግልፍተኝነት ተነሳስተው የፈጠሩት ሳይሆን ከጀርባው ሌላ ዓላማን ያዘለ ነው ብለውታል። ይህ ሀሳብ ተራ ወንጀል አይደለም፣ የተቀናጀ የፖለቲካ ዓላማ ያለው ሀገርን በማስጨነቅ ሕዝብን በማሸበር ያለው ሁኔታ ለመቀየር ታቅዶ ታልሞ ሰው አደራጅተው ፋይናንስ በመደገፍ ሲሰራ የቆየ ተግባር ይህን የኢትዮጵያ ህዝብ እና መንግስት ሁኔታውን ተረድተው በተቻለ መጠን እንዳይስፋፋና እንዲገታ ሰፊ ጥረት ማድረጋቸውም ይታወቃል። ይሁንና ይህንን ጉዳይ ከፖለቲካል ሞቲቬሽን ተነስተው የሚሰራ አደገኛ ወንጀል ከሚል በላይ ወደ ዘር ማጥፋት ሀሳብ መውሰዱ ጠቃሚ ነው ብዬ አላስብም። ይህም ሆኖ ግን የተሰራው ወንጀል የዘር ማጥፋት ነው የሚል ስያሜ ከተሰጠው ለሌላ አላማ የተነሱ አጥፊዎቹን ከመጥቀም ውጪ የሚፈይደው ነገር አይኖርም ብለውታል። ስርዓት አልበኝነት የወቅቱ የሀገሪቱ ፈተና እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ ስርዓት አልበኝነት በጣም በከፍተኛ ጥንቃቄ ማየት የሚገባ ጉዳይ ይሆናል። ይህን ከማድረግ አንጻር ባለፉት ስድስት ወራት መንግስት በሶስት ከፍሎ የሰላሙን ሁኔታ ለማየት ሞክሯል። አንደኛው ግጭት ማስቆም ነው። እዚህም እዚያም በተጠና ሁኔታ ታስቦበት ማንና ማንም ብናጋጭ ነገሩ ሊባባስ ይችላል ተብሎ በእቅድ በጥናት ስለሚሰራ እነዛን ግጭቶች ሲያጋጥሙ ቶሎ የማክሸፍ የማስቆም ስራ ነው። ሁለተኛው እንደ መንግስት እየሰራን ያለነው እምቅ የግጭት አቅም ያላቸውን ኤሪያዎች ለይቶ መከላከል ነው። ፖቴንሻል የግጭት ሁኔታ የሚታይባቸውን ከባቢዎች እና ግጭቶች ማምከን ነው። ይሄም ጎልቶ ወጥቶ ሕዝብ ጋር ሳይደርስ እየመከኑ ግን ብዙ የታሰበላቸው የታቀደላቸው የግጭት ሕልሞች እቅዶች ነበሩ። ሦስተኛው ዘላቂ ሰላም ማስፈን ነው። ዘላቂ ሰላም ማስፈን የሚያስፈልግበት ምክንያት ሰው ገዝቶ ሸጦ ወጥቶ ለመግባት ምንም ችግር እንደማያጋጥመው የሰላም ስሜት ሲሰማው ማለት ነው። ያን ኢትዮጵያ ውስጥ ማምጣት ይኖርብናል። ያን ለማምጣት ዋናው የሰላሙ ባለቤት እና ዘብ የሆነው ራሱ ህዝቡ ነው። ጠቅላይ ሚኒስትሩ አያይዘው መንግስት ህግን ለማስከበር እስካሁን የእስር እርምጃ መውሰዱን አብራርተዋል። አያይዘውም ጦን ላይ ታስረው በዛሬ ዕለት ስለተለቀቁት 1174 የአዲስ አበባ ወጣቶች በተመለከተም ማብራሪያ ሰጥተዋል። የግልና የመንግስት መገናኛ ብዙሀን አዘጋገብ ሁኔታ፣ ስለ ጋዜጠኞች ማህበራዊ ሚዲያም በተመለከተም ማብራሪያ ሰጥተዋል። የደሞዝ ጭማሪ፣ የበጀት ምደባና የዋጋ ግሽበትንም በተመለከተ አንስተዋል። አድማጮች፣ በጠቅላይ ሚኒስትሩ ምላሽ ላይ የባለሙያዎችን አስተያየት ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጅቡቲ የሚገኙ ኢትዮጵያውያን ስደተኞች ወደ ሀገራችን ለመመለስ ብንፈልግም ላቀረብነው ጥያቄ መልስ ሳይሰጠን ወራት አለፉ ሲሉ ቅሬታ አሰምተዋል። ቀደም ሲል ጥገኝነት ጠይቀው እዚያው ይኖሩ እንደነበረና ቁጥራቸው ሶስት መቶ ሀምሳ እንደሚሆኑ የተናገሩት እነዚሁ ኢትዮጵያውያን ጥያቄያቸውን ያቀረቡት ለተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር መሆኑን አመልክተዋል። ስለ ጉዳዩ የተጠየቀው ጅቡቲ የሚገኘው የኢትዮጵያ ኤምባሲ ጉዳያቸው በመንግስታቱ ድርጅት ተቋም እጅ ላይ በመሆኑ ጣልቃ መግባት እንደማይችል ለቪኦኤ ገልጿል። ውስጥ በዩኤንኤችሲአር የአልአዴ የጥገኝነት ጥያቄዎች መጠለያ ጣቢያ ዋና ኃላፊ በበኩላቸው በፈቃደኝነት የመመለስ ጥያቄያቸው በሂደት ላይ እንደሚገኝ ተናግረዋል። መስታወት አራጋው ሁሉንም አነጋግራ ተከታዩን ዘግባለች። በጅቡቲ አልአዴ በተባለ የተባበሩት መንግስታት የስደተኞች መጠለያ ጣቢያ ከ20 ዓመታት በላይ ኖረናል፣ 350 እንሆናለን ያሉን ከተለያዩ የኢትዮጵያ አካባቢ ፈልሰው የመጡ ስደተኞች የጉዞ ሰነድ እንዲዘጋጅላቸውና የመቋቋሚያ ድጎማ እንዲሰጣቸው ጠይቀዋል። ሁሉም ስደተኞች ስማቸው በግልጽ እንዲነገር አይፈልጉም። አንድ ደርግ በሚፈርስ ጊዜ ከዛ ከአሰብ አካባቢም ከተለያየ ኢትዮጵያ ክፍል የገቡ የደርግ ወታደር የነበሩ ሌሎችም ሲቪሎች አሉ። እኛ ደግሞ በፊት በነበረ ሁኔታው ጥሩ ስላልነበረ የግድ ጠፍቼ ድንበር አቋርጬ ነው ወደ ጅቡቲ ገብቼ ጥገኝነት ጠይቀን ሁላችንም በአንድ የስደተኛ ካምፕ እንኖራለን እና ስንኖር ብዙ ችግሮች አሉብን እንደ ሌላው ስደተኛ ካምፕ ፋሲሊቲ የተሟላ ነገሮች የተሟሉበት ቦታ አይደለም። ግን ከመሞት መሰረት በሚል ሀሳብ ይህን ያላረት እዚሁ እየወለድን ልጆችን ደግሞ ሌላ ልጅ እየወለዱ እንኖራለን እና የህይወት ለውጥ የለንም። ሀገሪቱ ውስጥ ምንም አይነት ስራ መስራት አይቻልም ዜጋ ካልሆነ በስተቀር እኛም ሀገራችን ላይ ገብተን የሀገራችንን ዋሀትን ብንሞትን ብንኖርም እሱ ይሻለናል ብለን ተደራጅተን ስም ዝርዝራችንን ጽፈን ለሚመለከታቸው ቢሮ አመለከትም። ዩኤንኤችሲአር ጅቡቲ ቅርንጫፍ በኢምባሲ ለኢትዮጵያ ኤምባሲ ሁሉ ጽፈናል፣ ግን እስካሁን የተሰጠን መፍትሄ የለም። አሁንም አለን ስንት ትሆናላችሁ? በአጠቃላይ ሞ ወደ ሶስት መቶ ሀምሳ አካባቢ እንሆናለን ማለት ነው። ከነቤተሰባችን ሀያ ስምንት አመት ይኖራለ ከዛ ንደ የደረጃው እንደነገርኩች ወደ ጅቡቲ ተሰደው መኖር የጀመሩት ሌላው ስደተኛ በዚሁ መጠለያ ውስጥ ትዳር መስርተው የ ሀያ አመት ልጅ አድርሰዋል። ወደዚህ አሁን የመጣሁት እና ከጓደኞች ጋር እኔ በዘጠኝ መቶ ዘጠና አንድ ምት ድረስ ግንቦት ወር ነው የመጣሁት። በኢትዮጵያ ሰማንያ ሶስት ይኸው ሀያ ስምንት ዓመት ነው። በምን ምክንያት ነው ከኢትዮጵያ የወጡት? በዛ ሰዓት እንግዲህ ያው የጦር አባል ነበር ነኝ፣ ጦር ግንባር ነው የነበር ነው። የመንግስት ለውጥ ተደረገ። የመንግስት ለውጥ የሚደረግበት ሰዓት እንግዲህ በቀጥታ ከአሰብ ወደ ጅቡቲ መግባት አጋጣሚ ነው። እዚህ የነበረን ሌላ ምርጫ አልነበረንም፣ መንገዶችን ዝግ ነበሩ። ከዚያ በኋላም ደግሞ ወደ ሰ ተመለሱ፣ አጋጣሚውን አላገኘንም። ሌላዋ ስደተኛ በአልአዴም የስደተኛ መጠለያ ውስጥ ከሀያ አምስት ዓመት በላይ ኖረዋል። በዚሁ መጠለያ ልጅ ወልደው አሳድገዋል። የልጅ ልጆችም ለማየት በቅተዋል። ጥያቄያችን አንድና አንድ ነው። መግቢያ የለን። ቤተሰቦች አልቀዋል። ቤተሰብ የለም። ልጆች አፍርተናል። የልጅ ልጅም አይተናል። መውደቂያ የለንም። ለአንድ ቀን የሚያስተናግደንም የለን። እስካሁን ሀያ ስምንት ዓመት አስቀምታችሁናል። አሁን ግን ወደ ሀገራችን መግባት እንፈልጋለን። መጠለያ ይሰራልን። መቋቋሚያችንን ስጡን። የራሳችንን ማረፊያ እና መቋቋሚያችንን ከፈጡ እኛ ነገም እለት ቢያነሱን ሀገራችን ገብተን ከወገኖቻችን ጋር ለመቀላቀል ዝግጅንን። ጥያቄያችን መጠለያ ይሰጠን ነው። ቤተሰብ መስርተዋል። በጣም በጣም በጣም የልጅ ልጅ አይቻለሁ። የልጅ ልጅ እዚሁ መጠለያ ውስጥ መጠለያ ውስጥ የልጅ ልጅ ያውም ልጄ አለች አጠገቤ። ሁለት ልጆች ነው የወለደችው የወለድኳት ልጄ ያ አባት ረዳት እኔ ሆኜ ከእግዚአብሔር ጋር ይኸው ይሄንን ችግር እየገፋን ነው። ኑሯችሁ ምን ይመስላል በዚህ በካምፕ ውስጥ? ያው ኢትዮጵያዊ ስለሆንን እርስ በርስ እንደጋገፋለን እንጂ ኑሯችን በጣም ከባድ ነው። ሚስ ዘጠኝ ኪሎ ዱቄት፣ ግማሽ ሌትር የምንሆን ዘይግ በወር ይገርምሻል። በእውነት ነው የምልሽ ጭለማ ነው። አንድ ሳሙና ለወር አንድ የሻይ ብርጭቆ ስኳር ወር ግን ኢትዮጵያዊ ስለሆንን ጎበዞች ስለሆንን እጃችንን ስላልሰጥን እየተደጋገፍን የራሳችንን እየተፍጨረጨር ነው እንጂ እነሱ የሚሰጡንም አታየው። አሁን ግን ይብቃን ስደት። በመጠለያው ተወልደው አድገው ልጆች የወለዱ ወጣቶችም ይገኛሉ። እነዚህ ወጣቶች ከሁሉ በላይ የሚያስጨንቃቸው የማንነታቸው ጉዳይ እንደሆነ ይገልጻሉ። ከድርጅቱ የስደተኛ መታወቂያ ውጪ ዜግነታቸውን የሚያረጋግጥላቸው መታወቂያ የላቸውም። ከእነዚህ መካከል ስሟን እንዳንጠቅስ የጠየቀችን ወጣት በተወለደችበት እና ባደገችበት መጠለያ እሷም የሁለት ልጆች እናት ሆናለች። እኔ እኔ

ተቆጣጣሪ ከረዳቸው ከኔ ተሻለ ማለት እኛ እየወትን ሊሆን ትዳሪ ይችላሉ። አሁን ነገሮች ከተስተካከሉና ጥሩ ከሆነ ለልጅ ልጆቻችን ስደትን አናወርስም። ስደት በእኛ ይብቃ፣ ወደ ሀገራችን መልሱን ነው ያልነው ይላሉ። ሌላው ስደተኛ ስደት ለልጅ ልጅ ማውረሱ በጅቡቲ የኢፌድሪ ልዩ መልእክተኛና ባለሙሉ አምባሳደር ሻሜቦ ሲሳሞ ስደተኞቹ በተባበሩት መንግስታት የስደተኞች ጥበቃ ስር በመሆናቸው ኃላፊነቱን ዩኤንኤችሲአር ለኢትዮጵያ ኤምባሲ አሳልፎ እስከሚሰጥ ምንም አይነት እገዛ ኤምባሲው ማድረግ እንደማይችል ገልጸውልናል። በዩኤንኤችሲአር ስር ያለው ስደተኛ በህጉም የአንድ ሀገር መንግስት በአምሳ ሜትር ክልል ውጭ መጥረብ የማይችልን ኦሬዲ እንደ ፕሮቴክሽን ኦፍ ዩናይትድ ኔሽን ስር ስለሆነ ማለት ነው። አሁን ደግሞ በሀገራችን ምቹ ሁኔታ ተፈጥሯል። ፕሮቴክሽናቸው ከተነሳ ወደ ሀገር መግባት ይችላል። እዚ በኛ የተያዘ ያለ ካምፕ ውስጥ የተወለዱ ልጆች የእነሱ ዜግነት ጉዳይ ዩ ች አር ነው። ይህንንም ችግር ለሆኑ ከኢትዮጵያዊ ወላጅ በጅቡቲ የዩኤንኤችሲአር አልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና የስደተኞቹ ወደ ሀገራቸው የመመለስ ጥያቄን ተቀብለው አስፈላጊ መረጃ በማሰባሰብ ጉዳዩን በጥልቀት እየመረመሩ እንደሆነ ይናገራሉ። የጥገኛ ጠያቂ ኢትዮጵያውያንን ጉዳይ በአንድ ቢሮ ብቻ የሚወሰን ባለመሆኑ ነው። መልስ ሳይሰጣቸው የዘገየው ከኢትዮጵያ መንግስት ጋር ስለ ጉዞአቸው ተነጋግረናል። ጉዳያቸው በምን ሁኔታ ላይ እንደሚገኝም ለስደተኞቹ ለራሳቸው አስረድተናቸዋል። ገና መመለስ የሚገባቸው በርካታ ጥያቄዎች አሉ። ወደ አገራቸው ሲመለሱ የሚያስፈልጋቸው የደህንነት ጥበቃን ጨምሮ ከተመለሱ በኋላ ህይወታቸውን እንዴት ሊመሩ እንደሚችሉ ጥናት በማድረግ ላይ ነን። በዚህ ዓመት መጨረሻ ሁሉም ነገር ተጠናቆ በሰላም ወደ ሀገራቸው እንደሚገቡ ተስፋ አደርጋለሁ በጅቡቲ በዩኤን ኤችሲአር ስር ያለው የአልአዴ መጠለያ ጣቢያ ኃላፊ ባርሃሺ ኪራና በመጠለያው የተወለዱ ልጆች ዜግነትን በተመለከተ ጨምረው ገልጸውልናል ከኢትዮጵያውያን ወላጆች የተወለዱ ልጆች በትውልድ ኢትዮጵያዊ ናቸው ስለማንነታቸው የምንጠራጠረው ነገር የለም በዚህም ችግር የሚገጥመን አይመስለኝም። ከቤተሰቦቻቸው በምንም መንገድ መነጠልም አንችልም። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር በድረ ገጹ ባወጣው የቅርብ መረጃ መሰረት ከ27 ሺህ የሚበልጡ ጥገኝነት ጠያቄዎች በጅቡቲ ይኖራሉ። ጥገኝነት ጠያቄዎቹ በአብዛኛው ከኢትዮጵያ፣ ኤርትራ፣ ሱማሊያ፣ ከቅርብ ዓመታት ወዲህ ደግሞ ከየመን የተሰደዱ ናቸው። መስታወትን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ሪፖርታችን ነው የምናልፈው። እንደምታስታውሱት በአዲስ አበባ ከተማ ከመስከረም ሁለት እስከ ስምንት ድረስ ባለው ጊዜያት ከተለያዩ ቦታዎች ታስረው ወደ ጦላይ ወታደራዊ ካምፕ ተወስደው የነበሩት ወጣቶች በዛሬው እለት መለቀቃቸውን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለሀገር ውስጥ መገናኛ ብዙሀን ተናግረዋል። ኮማንደር ፋሲካ እንደተናገሩት ወጣቶቹ በስልጣ ና ላይ መቆየታቸውን ነው። አንድ ሺ አንድ መቶ ሰባ አራት እንደሚሆኑና ስልጠናቸውን አጠናቀው ተለቀዋል የሚል ነው። ቀደም ሲል በነበረ ሁኔታ በአዲስ አበባ ከተማ የሚገኙ ነዋሪዎችና የአምነስቲ ኢንተርናሽናል የእነዚህ ወጣቶች አያያዝ ህገወጥ እንደነበረ እና ህጉን ያልተከተለ መሰረት እንደሌለው ሲከራከሩ ቆይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር በበኩሉ ወጣቶቹ በተለያዩ በከተማ ውስጥ በነበሩ አድማዎችና አመጾች ላይ ተሳትፈዋል በሚል ለሰላማዊ ጥቅምና ህግን ለማስተማር በስልጠና ላይ የቆዩ ናቸው ሲል መከራከሩ ይታወቋል። በዛሬው ዕለት ለሕዝብ ተወካዮች ምክር ቤት ሪፖርት ያቀረቡት ጠቅላይ ሚኒስትር አብይ በበኩላቸው ስለ እነዚህ ወጣቶች ማብራሪያ ሰጥተዋል። የነበሩትን ቅሬታዎች የተቃዋሚ የፖለቲካ ፓርቲዎችም ይህንን ማንሳታቸውን፣ በእስር ላይ የሚገኙ ወጣቶችን ቢሮ ድረስ አስጠርተው ማነጋገራቸውን፣ የፖሊስንም ሪፖርት መመልከታቸውን ገልጸዋል። አያይዘውም በፖሊስ በኩል ምንም አይነት ስህተት የለም፣ ሁሉም ወጣቶች ወንጀለኛ ናቸው ብለው እንደማያምኑም ተናግረዋል። የተያዙ ሰዎች ሁሉም ወንጀለኛ ናቸው፣ አንድም ሰው ወንጀል የሌለበት የለም፣ አጣርተን ነው የያዝነው የሚል ትምኪት ነው የለኝም። ምክንያቱም ያለንን ሲስተም እናውቀዋለን። ያለን ሲስተም አጥርቶ የመያዝ ብቃቱ የደከመ ብቻ ሳይሆን ልምምዱም አናሳ ስለሆነ ደምሮ የሆኑ ሰዎች ይዞ ሊሆን ይችላል። እነዛ ሰዎች መጥተው ካነጋገሩኝና መረጃ ካገኘው በኋላ ታንጀብል የሆነ የተረጋገጠ ማስረጃ ያለባቸው ሰዎች ለፍርድ እንዲቀርቡ፣ አብዛኛው ግን ሳያቅ በስሜት ትናንሽ ብሮስ የተቀላቀለው ደግሞ የተወሰነ ስልጠና ተሰጥቶት እንዲለቀቅ ነበር አቅጣጫ የተቀመጠው። በዚህ ሂደት ውስጥ የተጎዱ ወጣቶች ካላግባ ቤት አስር ወጣቶች አስርም መቶም ሀምሳም ካሉ የለውጥ አካል አድርገው ማሰብ አለባቸው። በየቀኑ በህይወታችን ተወራርደን ነው ለውጥ እየመራ ያለነው። አልጋ በአልጋ የሆነ ጉዞ አይደለም። ለውጥ በየቀኑ በምናደርገው እንቅስቃሴ ከውስጥም ከውጭም አደገኛ ሁኔታዎች እያጋጠሙን፣ ህይወታችንን ጭምር ቢሆን ሰጥተን ለውጡን ማስቀጠልና የኢትዮጵያን አንድነት ማረጋገጥ አለብን፣ በሚል እሳቤ ነው የሚሰራው። ይህን አውቆ ወጣቱ የተቀበለው መከራ የተቀበለው ችግር ካለ ለለውጡ የከፈለው ዋጋ አድርጎ ማሰባለ ጠቅላይ ሚኒስትር አብይ አህመድ ባለፉት አራት ወራት ብቻ ከ1700 ሰዎች በላይ በቁጥጥር ስር እንደዋሉ ጠቁመው ከነዚህ ውስጥ ከ1000 በላይ የሚሆኑት በደቡብ ክልልና ሐዋሳ ከ300 በላይ ደግሞ በቡራዩ መሆናቸውን ተናግረዋል። ይህንን በተመለከተ ከዚህ ቀደም ማብራሪያ የሰጡን ኮሚሽነር ዘይኑ ጀማል ደግሞ 374 መሆናቸውን በቁጥር ለይተው አስቀምጠዋል። ከ80 በላይ በአዲስ አበባ እንዲሁም በሌሎች አካባቢዎች ላይ በወንጀል ድርጊት ላይ ተሰማርተው የነበሩ ሰዎች በቁጥጥር ስር መዋላቸውንም ጠቅላይ ሚኒስትር አብይ በዛሬው ዕለት ተናግረዋል። በዚህ ሂደትም ከአጥፊዎች ጋር ተቀላቅለው በቁጥጥር ስር የዋሉ ወጣቶች ሊኖሩ እንደሚችሉ ጠቆም አድርገዋል። መንግስት በአሁኑ ወቅት በአዲስ ባቀዳቸው ስራዎች ወጣቱን በስፋት ተጠቃሚ ለማድረግም እየሰራ መሆኑን ገልጸዋል። ሆኖም ግን ወጣቶች ባልተገባ መንገድ ለፖለቲካ ፍጆታ ከሚጠቀሙባቸው ሰዎች ወይም የፖለቲካ ፓርቲ አባላት፣ እንደዚሁም ደግሞ ከጀርባቸው የተለያየ አላማን ካነገቡ ሊጠነቀቁና ሊታቀቡ እንደሚገባም ጠቁመዋል። ወንጀል ሰርተው እስካሁን በቁጥጥር ስር ውለው ከቀረቡ ፍርድ ቤት ከቀረቡ አካላት ጋር በተያያዘም ጠቅላይ ሚኒስትር አብይ ልክ ነው፣ በመንግስት በኩል መዘግየት ይታያል፣ ለፍርድ አለማቅረብ ሲሉም አስተያየታቸውን ሰጥተዋል። እንግዲህ አድማጮች በዛሬው የጋቢና ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪወይ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነበር። የስርጭት መሀንዲሱ ኮርኔልየስ አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት see on Endel Radu , niisugune äge reklaat .